ከምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ከአንድ መቶ ዘጠና አምስት ሺህ በላይ ሰው ባለስልጣናቱ ሸኔ በሚሏቸውና ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች መፈናቀሉን የክልሉ የመንግስት ኮሚኒኬሽንስ ኃላፊ ለቪኦኤ ገልጸዋል። ከተፈናቃዮቹ መካከል አንዳንዶቹ ያፈናቀሉን የመንግስት ኃይሎች፣ ፋኖና የነጻነት ታጋዮች ነን የሚሉ ሸኔዎች ናቸው ሲሉ ከሰዋል። የኦሮሚያ ኮሚዩኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ስለዚህ መፈናቀል ለቀረበላቸው ጥያቄ ሲመልሱ ባለፈው ጥቅምት አማርኛ ተናጋሪ ጽንፈኞች ሲቪሎችን ገድለዋል፣ አሁን መፈናቀሉን ያስከተለውን ግድያ የፈጸሙት ግን የሸኔ ታጣቂዎች ናቸው ብለዋል። ታጣቂዎቹ ከዚህ ቀደም መንግስት የሚያነሳባቸውን ወቀሳ አይቀበሉም። በሌላ በኩል ምስራቅ ወለጋ እና ሌሎችም ዞኖች ውስጥ ያሉ ተፈናቃዮችን ለመመለስ እየሰራ መሆኑን የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ከሰላም ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረገችው ተደጋጋሚ ጥረት አለመሳካቱን ገልጻ ፀሐይ ዳምጠው ተከታዩን ዘግባለች። የሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ነዋሪ መሆናቸውን የሚናገሩት አቶ ቀልቤ ሳዋቆያ የሚኖሩበት ወረዳ ውስጥ ከሚገኙ ስምንት ቀበሌዎች በጸጥታ ችግር ሳቢያ ነዋሪዎች መፈናቀላቸውን ይገልጻሉ። የአሙሩ ወረዳ ሀያ ሁለት ቀበሌዎች አሏት። ከዚህም በስምንቱ ቀበሌዎች ውስጥ ነዋሪ የነበሩ የኦሮሞ ተወላጆች ተፈናቅለዋል። የተፈናቀሉትም በአማራ ታጣቂዎች ጥቃት ስለተፈጸመባቸው ነው። ለምሳሌ በሰሙላሞ ያያ፣ ድንጋብ ያያ፣ ጦቤ፣ ሰደንና ሰደንበር ቀሌ ከሚባሉ የገጠር ቀበሌዎች የተፈናቀሉ ነዋሪዎች በጣም በመቸገር ላይ ናቸው። ልብስ እንኳን ሳይዙ ነው ከጥቃቱ የሸሹት። ብዙ ሞቷል። በሕይወት የተረፈው ደግሞ በችግር ውስጥ ነው። የምስራቅ ወለጋ ዞን ነዋሪ መሆናቸውን ገልጸው ስማቸው ከመግለጽ የተቆጠቡና ተፈናቃይ መሆናቸውን የገለጹልን አንድ ግለሰብ አስተያየታቸውን ሲሰጡ ምስራቅ ወለጋ ጊዳያና ወረዳ አንገር ጉቴ አንድ ወዴ ልቾ ቀበሌው እኛ እዛው ሁነን በቃ የጥይት በረዶ በላያችን ላይ እየፈሰሰ ወነግሸን የሚሉት ሊሞ ወረዳን ተቆጣጥሮት፣ በቃ ይች ለምን አማራ አይወጣም ለምን አማራ አይለቅም የሚል የጥይት ውርጅብ ከረመብን። ግንበር ላይ ነን። በቃ ራሱ ቀበሌ አቅሙ በላይ ሆኖ የሚደርስልን አካል አጣን። ፖሊስ ብናመለክት የሚደርስልን አካል አጣን። አሁን እዚህ ደረጃ ደርሰን ይህ አዘመር ነው ቦከሎ ራሱ አትሸረቅቁም ተብሎ አንድ እናት የአምስት ልጆች እናት በጥይት ካለችበት መጥተው ገደሏት። የታጠቁ ኃይሎች ያም ሬሳዋን አላስነሳን ብለው በስንት ትግል በስንት ገበሬው ወጥቶ እየተታኮሰ ሬሳውን አንስቶ ለመቅበር ችሏል። ህዳር ሀያ ቀን ከብት እንዘርፋለን ብለው ቢያንስ አምስት መቶ በላይ ቁም ከብት ነርተን ነዳለን ሲሉ በዚያ በተደረገው ተኩስ ምክንያት አንድ ስለውብን፣ ስለው ግን ያው ዘረፋው ሳይሳካላቸው ሊሸሹ ችለዋል። እዛው ነ እዛው ቀበሌው ላይ አንድ ወደ ቢቹ ሁነን እዛው ቦታችን አንለቅም ብለን ነው በቃ እየተታኮስ ነው ያለነው። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ ከሁለቱ ዞኖች በርካታ ቁጥር ያላቸው ነዋሪዎች ከቀያቸው መፈናቀላቸውንና መዘረፋቸውን ያስረዳሉ። በምስራቅ ወለጋ ሸኔ የሚንቀሳቀስበት ወረዳዎች አሉ። በዛ አካባቢ እሱ በሚሰነዝረው ጥቃት ከቤት ንብረታቸው የተፈናቀሉ ንጹሃን አሉ ማለት ነው። በምስራቅ ወለጋ ብቻ አንድ መቶ ዘጠና ዘጠኝ ሺ አራት መቶ ዘጠና አንድ ሰው ከቤት ንብረቱ ተፈናቅሏል ማለት ነው። ሸኔ በሚሰነዝረው ጥቃት መንግስት ሰፋ ያለ ኦፕሬሽን እዛ አካባቢ በማካሄድ ይገኛል ማለት ነው። ባለፈው የአስቸኳይ ጊዜ አዋጁ ከታወጅ ወዲህ እስካሁን አምስት መቶ ዘጠና አምስት የሸኔ ታጣቂዎች ላይ እርምጃ ተወስዷል። እስካሁንም ደግሞ ወደ አራት ሺ ስምንት መቶ ሀምሳ የሚሆኑ የእሱ ህዋስ የሆኑ መረጃ የሚያቀብሉ ሰዎችን ቁጥጥር ስር አውለናል። ወደ አምስት መቶ ሰባ አምስት የሚሆኑ የታጣቂዎችን ቡድን አባላትን የመማረክ ስራ ተሰርቷል ማለት ነው። ባለፉት ወራት ውስጥ ከሁለቱ ዞን ነዋሪዎች ላይ የመፈናቀል፣ ንብረት ዘረፋ፣ ቤት የማቃጠል እና ንጹሐንን የመግደል ተግባር በርትቷል ያሉት የወረጉድሩ ወለጋ ነዋሪ የሆኑት ስማቸው እንዳይጠቀስ የጠየቁ ግለሰብ ይህ ድርጊት ስፈጸም ማየታቸውንና ሰለባ መሆናቸውን ጭምር ገልጸዋል። የተፈጠረው ነገር የታጠቁ ሰዎች ናቸው፣ በሰዎች ላይ ግድያና ጥቃት የፈጸሙት። መጀመሪያ ቤት እያቃጠሉ ነው የመጡት። በዚያም ሰዎችን እየገደሉ ሲመጡ ያዩ ሰዎች ቤታቸውን ሸሽተው ወጡ። ንብረትም ዘርፈዋል። አስራ አንድ ሰዎችንም ገለዋል። ከሞቱት ሁለቱ ቤት ውስጥ በእሳት ተቃጥለው ነው ህይወታቸው ያለፈው። ይህ ኃይል የአማራ ኃይል ነው ብለው እየዛቱ ነበሩ። ሽምብራማ ቀለም ያለው የልዩ ኃይል ደንብ ልብስም ለብሰዋል እንደ ብሬንና ክላሽ ታጥቀው በአካባቢው ያሉ የአማራ ተወላጆችን ይዘው ፋኖ ነው ያዝ እያሉ ሲሉ እያየን ነበር። ሌላው ስማቸው ቢገለጽ ለደህንነታቸው ስጋት መሆኑን ገልጸው የምልሻ አባል መሆናቸውን የተናገሩት የወረዳው ነዋሪዎች ስለተፈናቀሉበት ሁኔታ እያስረዱ እዚ አካባቢ ያለው ነው ችግር አሁን በአሁኑ ሰዓት አሉት። ከአስሩ ቀበሌዎች ያው የአኑ ዜሮ አንድ ቀበሌ ወረዳ መቀመጫ የሆነ ተፈረማ ብቻ ያት እንጂ በሆነ ሸኒተር ነው ይታዘራሉ እና ያው ህዝቡም ተፈናቅሏል፣ በብዛት ከዘጠኝ ቀበሌዎች ውስጥ አሁን ከነገርኩሽ ውስጥ ማለት ነው። እና እንተጠልሎ ነው ያለው በጣም አስቸጋሪው ሁኔታ ውስጥ ነው ያለው። ብቻ ግን ያው አሁን ሲደክተት በጣም አንድ ነው ላሉ ያው መከላከያ እንዲገባ ተጠይቋል ይባላል። እስካሁን ግን አልመጣልም መከላከያ ግን ጥቃቱ ግን የደረሰ ነው። አሁን እማ እንግዲህ ወደ እየሆነ ነው መፈናቀሉ ከጀመሩ ማለት ነው የሰው ህይወት እየጠፋ ነው፣ ንብረት እየወደመ ነው፣ እየተዘረፈ ነው። መስክ ግን ምንም እስካሁን ድረስ የመጣ ነገር የለም። የሁለቱም ዞኖች ነዋሪዎች ባነሱት ቅሬታ ላይ የድርጊቱ ፈጻሚዎችን በተመለከተ አንዱ አካል ፋኖን፣ ሌላው ደግሞ የሸኔ ታጣቂዎችን ይከሳሉ። በዚህ ጉዳይ ላይ ምላሽ እንዲሰጡን የጠየቅናቸው አቶ ኃይሉ ውሸት ነው ሁለቱ ብሔሮች መካከል ግጭት ለመፍጠር የሚጠቀሙበት ፕሮፓጋንዳ ካልሆነ በስተቀር ከአማራ ክልል ገብቶ ጥቃት የፈጸመ አንድም ታጣቂ የለም ማለት ነው። ባለፈው ለእናንተ ሚዲያም እንደገለጽኩት በጥቅምት ወር አጋማሽ አካባቢ ምስራቅ ወለጋ ኪረሙ ወረዳ ላይ ሸኔ መጀመሪያ በአራት የአማራ ተወላጆች ላይ ጥቃት ፈጸመ። ከዛ መልስ ደግሞ እዛው አካባቢ ተወልደው ያደጉ አማርኛ ተናጋሪ ሽፍቶች ደግሞ በኦሮሞ ላይ ጥቃት ፈጸሙ ማለት ነው። እነዚህ ሁለቱ ተመጋግቦ የእርስ በርስ ጦርነት ለማስነሳት የሚሄዱ ሁለቱንም ብሔሮች የማይወክሉ ቡድኖች መሆናቸውን ነው እንጂ ከዛ ከሌላ ክልል የመጣ የለም ማለት ነው። አቶ ኃይሉ አክለው የክልሉ መንግስት የተፈናቀሉትን ነዋሪዎች መልሶ ለማቋቋም እየሰራ ነው፣ አስፈላጊውን እርዳታ እያጓጓዘ ነው ሲሉ ገልጸዋል። የኦሮሚያ አደጋ ስጋት ስራ አመራርና የልማት ተነሺዎች ኮሚሽን አሁን ባለው መረጃ ከምስራቅ ወለጋ በሰላም ችግር ወደ ሁለት መቶ ሺህ የሚጠጉ ሰዎች መፈናቀላቸውን ገልጸዋል። አቶ ገረመ ሊቃ የኦሮሚያ አደጋ ስጋት አመራርና የልማት ተነሺዎች ኮሚሽን ምክትል ኮሚሽነር ለተፈናቀሉ ዜጎች እርዳታ እያደረሱ መሆናቸውን ገልጸዋል። ምስራቅ ወለጋ፣ ምዕራብ ወለጋ፣ ሆሮ ጉድሩ እና የመሳሰሉትን ለይተን እነሱን ለመደገፍ እና ለመርዳት ስራ እየሰራን ነው ማለት ነው። ለምሳሌ ምስራቅ ወለጋም ለአንድ ወር የሚሆን ወደ አስራ ዘጠኝ ሺ ሁለት መቶ ስልሳ ስድስት ኩንታል የሚሆን የሄደላቸው መሆኑን ያም ብቻ አይደለም። ምዕራብ ወለጋም እንደዛው ቃሽመንዶ ጭምር ከባንበሲ አካባቢ የተፈናቀሉ ሰዎችም አሉ። ለነሱ የተቻለውን ዞኑ እንዲያደርስ በማድረግ በሌላው ደግሞ መጠባበቃ የዞኑ ዋና ከተማ ግንቢ ላይ እንዲቆይና ችግር ያለበት ቦታ ደግሞ እንዲሁ በማገዝ and in it's the ከችግሩ ማለፍ እንድችል የመስራት ስራ እንሰራለን። የተከታተልን ያስፈላጊውን ድጋፍ የማድረግ ስራ እንሰራለን። ወደ ቀያቸው የመመለስ ሁኔታ አሁን በምናይበት ሰዓት፣ በተለይ በጸጥታ በምን ችግር ከቀያቸው የተፈናቀሉ ሰዎች በየቀኑ የተሻለና መረጋጋት ስታይ ወደ ቀያቸው ተመልሰው መደበኛ ስራቸውን ይሰራሉ። መንግስት አስተማማኝ ሰላም ለማስፈን ጥብቅ ስራ እየሰራ ነው። ይህንን ጉዳይ በተመለከተ ከሰላም ሚኒስቴር አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት በተደጋጋሚ በድርጊቱ ስከስ የነበረው የኢትዮጵያ መንግስት የሸኔ ታጣቂዎች የሚላቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩ ኃይሎች ድርጊቱን እንዳልፈጸሙ ገልጸው ሲያስተባብሉ መቆየታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ